ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የተቃዋሚ ፓርቲዎች ከአዲስ አበባ እስከ መቀሌ፣ ከአምቦ እስከ ደቡብ ህዝቦች ክልል ገዢው ፓርቲ ኢህአደግ በአዲስ አበባ መጠነ ሰፊ የምርጫ ዘመቻዎች ባለፈው ሳምንት መገባደጃ ተካሂደዋል። ብርቱ የምርጫ ፉክክር ይጠበቅባቸዋል በተባለው አካባቢዎች ኢህአደግ ልዩ ልዩ የመሠረተ ልማት ግንባታዎችን መርቆ መክፈቱም ተዘገበ። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ፖሊስ ኮሚሽን አካባቢ የተለያዩ አካላት ሊሳተፉበት ያሉት አመፅ የተዘጋጀ ነገር እንዳለ ድርሰት የሚመስል መግለጫ ተሰጥቷል። በእኔ እምነት እስካሁን በሂደቱ ውስጥ ባየነው ነገር ሁሉ የኢትዮጵያ ህዝብ እንደ ሁልጊዜው ጨዋነቱ እንደ ሁልጊዜው ህግ አክባሪነቱ እንደ ሁልጊዜው ዲሞክራሲ የሚገባውና የሰለጠነ ህዝብነቱ ሁሉንም ነገር በጨዋነት እያደረገ ነው። ስጋትንና ሽብርን የሚለቅ ነገር የምንሰማው በመንግስት በኩል ያለ ነው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። በመጽሔቱ ፍለጊዜ ዝርዝሩን ይዘናል። በዜናችን ደግሞ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ኢትዮጵያ ለሚሄዱና እዚያም ላሉ ዜጎቹ የጉዞ ማስጠንቀቂያ አወጣ። ኢትዮጵያ ወደ ሁለት መቶ የሚሆኑ ተጠርጣሪ ህገወጥ የሰው አስተላላፊዎች ወይም ተናጋጆችን በቁጥጥር ስር አዋለች። የሚሉ ይገኙባቸዋል። የመድረክና የአረና መሪዎች በምርጫው ሂደትና እየተካሄዱ ባሉ እንቅስቃሴዎች ዙሪያ የሰጧቸውን አስተያየቶችም በሁለተኛው አጋማሽ ክፍለ ጊዜ አክለናል። ጤናስጥልና አድማጮች እንደምናመሻችሁ ከዛሬ ሰኞ ግንቦት 10 2007 ስርጭታችን ጋር የምናስተናግዳችሁ አዲሱ አበበና አሉላ ከበደንን ከፕሮግራም አቀናባሪያችን ቴላይን ባክ ና ከስርጭት መሐንዲሷ ቲያን ዋንግ ጋር አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና መልካም ምሽት። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ወደ ኢትዮጵያ ለሚሄዱና እዚያም ለሚገኙ ዜጎቹ የጉዞ ማሳሰቢያ አወጣ። በኢትዮጵያ ምርጫ ወቅት ዜጎቹ ከፖለቲካ ስብሰባዎች አካባቢ እንዲርቁ የውጭ ጉዳይ መስሪያ ቤቱ አሳስቦ ለአንዳንድ አስቸኳይና ወቅታዊ ማስጠንቀቂያዎች መገናኛ ብዙሃንንም እንዲከታተሉ መክሯል። ምን እንኳ በአሁኑ ወቅት በዩናይትድ ስቴትስ ዜጎች ላይ ያነጣጠረ ስጋት አለ ባይባልም ከፍ ያለ ጥንቃቄ እንዲያደርጉ ግን መክሯል። ቀደም ባሉት ምርጫዎች ወቅት ዲፕሎማቶችና የዓለም አቀፍ ድርጅቶች ሠራተኞች ከአዲስ አበባ መውጣት በሚፈልጉበት ጊዜ ከኢትዮጵያ ውጭ ጉዳይ ሚኒስቴር ፈቃድ ማግኘት እንደነበረባቸው የወጣውን ማሳሰቢያ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በዛሬ ማስጠንቀቂያው ላይ አስታውሶታል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በዚሁ ዛሬ ባወጣው የጉዞ ማስጠንቀቂያ ዜጎቹ በምርጫ ዕለት ትምህርት ቤቶችንና የመንግሥት ሕንፃዎችን ጭምር ከየትኛውም የድምፅ መስጫ ጣቢያ አካባቢ እንዲርቁ መክረዋል። በመካከለኛው ምስራቅ የሚገኙ ኢትዮጵያውያን አሁን ማምሻውን ወደ ኢትዮጵያ እየተመለሱ መሆናቸውን በቦሌ የአውሮፕላን ጣቢያ የሚገኘው ዘጋቢያችን እስክንድር ፍሬው ጠቁሞናል። እስክንድር፣ እንደምናመሸ። መሸ አሉላ። እስኪ አሁን ስላለው ሁኔታ ባጭሩ ግለጽልን። ከየትኞቹ ሀገሮች ነው እየመጡ ያሉት? ማንስ ነው እየተቀበላቸው ያለው ኢትዮጵያውያኑን? እንግዲህ አሉላ፣ አሁን አንተ በደወልክልኝ ደቂቃ አቀባበሉ አሁንም እየተካሄደ ነው። የመጡት ኢትዮጵያውያን የመን ውስጥ በቀጠለው ጦርነት ምክንያት የደህንነት ስጋት ላይ እየወደቁ ናቸው። እናም የኢትዮጵያ መንግስት እነዚህን ዜጎች ወደ ሀገር ውስጥ በመመለስ የያዘው ጥረት አካል ናቸው። ዛሬ የገቡት ወደ ሁለት መቶ ስልሳ የሚጠጉ ኢትዮጵያውያን ናቸው። አብዛኛዎቹም ሴቶች ናቸው። ህጻናትም ይገኙባቸዋል። በቦሌ አውሮፕላን ማረፊያ በመገኘት እንግዲህ አቀባበሉን ያደረጉላቸው የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም እና ሌሎችም ከፍተኛ ባለስልጣናት ናቸው። የውጭ ጉዳይ ሚኒስቴር ባለስልጣናት ናቸው። አንዳንዶቹን አነጋግሬ ነበር። ከመጡት ውስጥ ለህይወታችን ስጋት ላይ ህይወታችን ስጋት ላይ ስለወደቀ የጦርነቱ መባባስም እኛ የምንኖርበትን ቤት ሳይቀር ስላዳረሰ መስታወቶች ሲሰባበሩ፣ ሰዎች ሲሞቱ በመመልከታችን ወደ ሀገራችን መምጣት መርጠናል ብለዋል። አሁን አንተ ከመደወል በፊት ሳናግራት የነበረች አንድ ኢትዮጵያዊ ለምሳሌ አንዳንድ ሰዎች ወደ ሌላ ሀገር እንሂድ የሚል ሀሳብ አቅርበውልኝ ነበር። እኔ ግን ለደህንነቴ ስል ወደ ኢትዮጵያ ወደ ሀገሬ መመለሰን መርጫ አለሁ ብላለች። ዶክተር ቴዎድሮስ የተመዘገቡት ወደ አራት ሺህ የሚጠጉ ዜጎች መሆናቸውን ገልጸውልኛል አሉላ በአጠቃላይ ወደ ሀገራቸው ለመመለስ ፈቃደኛ ሆነው የተመዘገቡ ማለት ነው። ከእነዚህ ውስጥ እስካሁን ወደ ሁለት ሺህ የሚሆኑት ወደ ኢትዮጵያ ተመልሰዋል። በሚቀጥሉት አምስት ቀናት ውስጥም በፈቃደኝነት የተመዘገቡትን በሙሉ ወደ ሀገራቸው እንዲገቡ እናደርጋለን፣ የማመላለሱን ስራ እናጠናቅቃለን ብለዋል። መልካም እስክንድር፣ በሰሞኑ ዘገባዎችህ በዝርዝር ትመለስበታለ። ለአሁን በወቅቱ በሰአቱ ላደረስከን ዘገባ እናመሰግናለን። መልካም ብሽት እግዚአብሔር ስጥልና እስክንድር። ይህ በእንዲህ እንዳለ አድማጮች፣ ኢትዮጵያ ወደ ሁለት መቶ የሚሆኑ ተጠርጣሪ ህገወጥ የሰው አስተላላፊዎችን በቁጥጥር ስር እንዳዋለች ባለስልጣናቱ ይናገራሉ። እርምጃው ዜጎች በህገወጥ መንገድ ወደ አውሮፓ ለመሰደድ የሚያደርጉትን ሙከራ ለመቀነስ የኢትዮጵያ መንግስት የጀመረው ጥረት አካል ነው ተብሏል። በዚሁ መሰረት መንግስት ሌሎች ወደ ሰማንያ ያህል የውጭ ሀገር ህገወጥ የሰዎች አስተናጋጆችም ወይም አስተባባሪዎች የሚባሉትን እያደነ ነው ሲሉ አቶ ሽፈራው ተክለ ማርያም የፌዴራል ጉዳዮች ሚኒስትር ተናግረዋል። አቶ ሞላ ኤቦ የተባሉ በደቡብ የኢትዮጵያ ሆሳዕና ከንቲባ በበኩላቸው ብዙዎቹ ህገወጥ የሰው ተናጋጆች ባለፉት ሳምንታት በቁጥጥር ስር ውለዋል ብለዋል። ደቡብ ሱዳን ውስጥ በሚገኙ ሁለት ክልሎች የሚካሄደውን ውጊያ በሽምቅ ተዋጊዎቹና በመንግስቱ መካከል ባለፈው ዓመት የተደረሰው የተኩስ አቁም ውል በተደጋጋሚ በመጣሱ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አውግዞታል። የጸጥታው ምክር ቤት ትናንት እሁድ ባወጣው መግለጫው እንዳመለከተው የመንግስቱ ጦር ዩኒቲ ክፍለ ግዛት ውስጥ ያካሄደው ጥቃት ከፍተኛ አመፅ ቀስቅሶ ለአንድ መቶ ሺህ ሰዎች መፈናቀል ምክንያት ከመሆኑ በላይ ለሲቪሎች የሚሄደውን እርዳታ አቅርቦትም አሰናክለዋል። ምክር ቤቱ አክሎም በላይኛው ናይል ግዛት ባለችው የማላካል ከተማ የደረሰውን የሽምቅ ተዋጊዎች ጥቃትም እንዲሁ በተመሳሳይ አውግዟል። ኢጋድ ባለፈው አርብ ቢፋ ባደረገው መግለጫው ዩኒቲ ክፍለ ግዛት ውስጥ ተጀምሮ እስከ ጆንግሌና የላይኛው ናይል ግዛቶች ድረስ በዘለቀው የመልሶ ማጥቃት ዘመቻ አያሌ የመብት ጥሰቶችና ወከባዎች እንደተፈጸሙ፣ በርካታ መንደሮችም እንደተቃጠሉ አደራዳሪዎቹ ተጨባጭ መረጃዎችን አግኝተዋል ማለቱ አይዘነጋም። የተባበሩት መንግስታት ድርጅት የአፍሪካ ህብረትና ሌሎችም ጦርነቱን ለማስቆም በየበኩላቸው ድጋፍ እንዲያደርጉም ኢጋድ ጥሪ አድርጓል። መግለጫው አክሎም የመንግስታቱ ወታደሮች የመልሶ ማጥቃት ዘመቻውን ከጀመሩበት ካለፈ ሚያዝያ 19 ጀምሮ ወደ ዩኒቲ ዋና ከተማ ቤኑቲ ለማለፍ ፈለጉ የፈለጉ የጋር ተቆጣጣሪዎችን መተላለፊያ የከለከሉ መሆናቸውን ገልጦ ይህም መንግሥቱና ሽምቅ ተዋጊዎቹ ባለፈው ዓመት የፈረሙትን ጠላትነትን የማስቀረት ተኩስ አቅም ስምምነት የሚጥስ ነው ብለዋል። በቡሩንዲ ለስልጣን የሚደረገው ትንቅንቅ በአገሪቱ ተደማጭነት ያላቸውን የራዲዮ ጣቢያዎች መቆጣጠር ላይ አትኩሮ ከርሟል። የቪኦኤው ጌብ ጄዘሎ ከዋና ከተማዋ ቡጁምቡራ ባስተላለፈው ዘገባ መሰረት በሰሞኑ የፖለቲካ ሁከት የግሉም ሆነ የመንግስቱም መገናኛ ብዙሀን ኢላማ ሆነዋል። ቆንጂት ዘገባ አላት። የቡጁምቡራው ራዲዮ ቦኒሻ ስርጭት ተቋርጧል። ባለፈው ሳምንት ሐሙስ፣ የመፈንቅለ መንግስት ሁለት የጸጥታ ኃይሎች ገብተው የስቱዲዮ መሳሪያዎቻችንን አውድመው ሄዱ ሲሉ የጣቢያው ጋዜጠኞች ገልጸዋል። የስርጭቱ ዋና አዘጋጅ ሊዮን ማሳንገው ኦት የጸጥታ ኃይሎች የፕሬዝደንቱ ታማኞች ነን እያሉ ጣቢያውን አንድ የወረው ሲያበቁ መሳሪያዎቹን አውድመው ሄዱ ሲሉ ነው የተሰሙት። ለህዝቡ መረጃ ከማሰራጨት በስተቀር ምንም አላጠፋንም ብለዋል ዋና አዘጋጁ። ራዲዮ ፑብሊክ አፍሪኬን የተባለ ሌላም የግል ራዲዮ ጣቢያ በግርግሩ መሀል በእሳት ጋይቷል። የቡጅምቡራ ባለስልጣናት በበኩላቸው ፕሬዚደንት ፒየር ኢንክሩንዚዛ ለሶስተኛ ጊዜ ለመወዳደር መወሰናቸውን ከሚቃወሙት ጎን ተሰልፈዋል በማለት እነዚህን የግል ጣቢያዎች ይከሳሉ። የመንግስቱ ቃል አቀባይ ዊሊ ኒያሚዌቴ they were with the plotters because the plotters were in their studios and they have been broadcasting this. እነዚህ ራዲዮ ጣቢያዎች ከመፈንቅለ መንግስቱ ጠንሳሾች ጋር ነበሩ ሲሉ የተሰሙት ቃል አቀባዩ ከእነሱ ስቱዲዮ ነበር እኮ ፕሬዝደንቱን ገልብጠናል ብለው ያወጁት አጃቢ መዝሙር ሁሉ ያስተላልፉላቸው ነበር ብለዋል። የግል ጣቢያዎቹ ጋዜጠኞች ይህንን ክስ ሲያስተባብሉ ቆይተዋል። መንግስት በበኩሉ የራሱን ጣቢያዎች በከባድ የጸጥታ ኃይል እያስጠበቀ ነው። በመንግስቱ ላይ ያመጹት ወታደሮች ለአጭር ጊዜ ይዘው ስርጭቱን አቋርጠው እንደነበረ ይታወሳል። አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ የሚተላለፈውን የምሽቱ ሶስት ሰዓት ዝግጅታችንን ነው። ሰሜን ኮሪያ የዜጎቿን የኢንተርኔት መጠቀም መብት በማገዷ የዩናይት ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ አወገዙ። ሚስተር ኬሪ ሶል ውስጥ በሚገኘው የኮሪያ ዩኒቨርሲቲ ተገኝተው ባደረጉት ንግግር በኢንተርኔት አጠቃቀም ረገድ በደቡብ ኮሪያና ጃፓንን አመስግነዋል። ይህ በእንዲህ እንዳለ የዩናይት ስቴትስ የውጭ ጉዳይ ሚኒስተር ጆን ኬሪ ከደቡብ ኮሪያው ፕሬዚዳንት ፓርክ ጁወን ሄይ እና ከውጭ ጉዳይ ሚኒስትሩ ዩወን ቢያንግ ሲ ጋር ሶል ውስጥ ተገናኝተው በኮሪያ ባህረ ገብ መሬትና በአንዳንድ የጋራ ጉዳዮች ላይ ተወያይተዋል። መሪዎቹ ዛሬ ሰኞው ከውይይታቸው በኋላ ባወጡት የጋራ መግለጫ ሰሜን ኮሪያ በኒውክሌር ጦር መሳሪያ ጉዳይ ከዋሽንግተን ጋር ውይይት ለመጀመር አንዳችም እርምጃ ያልተጓዘች መሆኗን ኬሪ አስታውሰው፣ ፒዮንግያንግ ላይ ጫና ማብዛት አስፈላጊ እንደሆነም አመልክተዋል። ዩናይትድ ስቴትስ ሰሜን ኮሪያ የኒኩሌር ጦር መሳሪያዋን ለማወደም ከተባበረችና ዓለም አቀፉ ማህበረሰብ የጣለባትን ግዴታም ካሟላች ዩናይትድ ስቴትስ በተሻሻለ የጋራ ግንኙነት ትቀጥላለች። እስከ ዛሬ ድረስና እስካሁኗ ሰዓት አንዳችም አዎንታዊ እርምጃ አላሳየችም። ይልቁንም በኒኩሌር ጦር መሳሪያ ፕሮግራሟና በሚስል ሙከራዋ ገፍታበታለች። ሰሜን ኮሪያ በሚሳይልና በኒውክሌር ሙከራዋ ምክንያት አሁንም የተባበሩት መንግስታት ድርጅት ማዕቀብ እንደተጣለባት መሆኑ ይታወቃል። ሰሜን ኮሪያ አሁን የያዘችውን የሰብአዊ መብት ረገጣ ካላቆመች ጉዳዩ ወደ ዓለም አቀፍ ፍርድ ቤት ሊያመራ እንደሚገባውም ኬሪ ጨምረው ተናግረዋል። በመጨረሻም ራሱን እስላማዊ መንግስት ብሎ የሚጠራው ቡድን በኢራቋ ከተማ ራማዲ ላይ ከፍተኛ ጥቃት ማካሄዱ ጠቅላይ ሚኒስትሩ አይደር አልአባዲ ባስተላለፉት ጥሪ የሻይት ሚሊሻዎች ዛሬ ሰኞ ወደዚያው እያመሩ መሆናቸው ተነገረ። ይህ ህዝባዊ መነሳሳት የአንባርን ዋና ከተማ ረማዲን መልሶ በቁጥጥር ስር ለማዋል ከፍተኛ እገዛ ሊያደርግ እንደሚችል ተገምቷል። ባለፈው ወርም ከመንግስት ጋር የተደረገ ተመሳሳይ የኃይል ቅንጅት የትክሪት ከተማን መልሶ ለመቆጣጠር እንዳስቻለ ታውቋል። ይህ በእንዲህ እንዳለ በኢራቅ የአንባር ክፍለ ሀገር ዋና ከተማ ራማዲ ያለው ሁኔታ በውል ያለየለት ወይም በጣም እየዋዠቀ ያለ መሆኑን ዩናይትድ ስቴትስ አስታውቃለች። ጽንፈኛው የሽብር ቡድን እስላማዊ መንግስት ግን ይችን የኢራቅ ግዙፍ ክፍለ ሀገር ከተማ ሙሉ በሙሉ መቆጣጠሩን እየተናገረ ነው። በሌላ በኩል ደግሞ ምስራቅ ሱሪያ ውስጥ አንድ የአይሲስ ከፍተኛ መሪ ልዩ ኃይሎቻቸው በመገደላቸው የአሜሪካ እንደራሴዎች ለወታደሮቻቸው አድናቆትና ድጋፋቸውን እየገለጡ ነው። መጽሔት በዚህ ላይ ዘገባ ይኖረዋል። የእኛ ዜና ግን ሲል ያለቀ ክቡራት እና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና አዲሱ አበበንን። አድማጮች አሁን ለሚቀጥለው የዕለቱ አብይ ርዕስ ወደ አዲስ አበባ ልንሄድ ነው። ሌሎች በርከት ያሉ ዘገባዎች ና ዝግጅቶች ይዘናል። ቆየት ብለው ከሚሰሙት ዘገባዎች ከአብይ ርዕስ በፊት ማለት ነው አንዱን እናቅምስ። ህዝቡን በሙሉ ያለግን አይመርጥም ብሎ የገመቱትን እያስደበደቡ እየደበደቡ እስር ቤት እያጎሩ፣ የምርጫ ተወካዮች የጣፋ ተወካዮች ተብለው ለምሳሌ በመድረክ ዝርዝራቸውን የሰጠ ነው ለምርጫ ቦርድ ፈጠሪዎች አንድ በአንድ እየለቀሙ እያሰሩ ናቸው፣ እየደበደቡ ናቸው፣ በገንዘብ እየገዙ ናቸው። ያንዳንዱ እኔ በሚወዳደርበት አካባቢ አምስት ሺህ ገብቷል አሉ የተቃዋሚው ህብረት መድረክ ሊቀመንበር ዶክተር በየነ ጴጥሮስ ናቸው። ዝርዝሩን በሁለተኛው አጋማሽ እናሰማለን። አሁን የምሽቱን አብይ ርዕስ! ባለፈው ሳምንት መጨረሻ በተለያዩ የኢትዮጵያ ከተሞች መጠነ ሰፊ የምርጫ ዘመቻዎች ተካሂደዋል። የተቃዋሚ ፓርቲዎች ከአዲስ አበባ እስከ መቀሌ ከአምቦ እስከ ደቡብ ህዝቦች ክልል ሲያካሂዱ፣ ገዢው ፓርቲ ኢህአደግ የድጋፍ ሰጪ አባላት በፊናቸው በአዲስ አበባ ከተማ ወደ አደባባዮች ወጥተዋል። ኢህአደግ ብርቱ የምርጫ ፉክክር ይጠበቅባቸዋል በተባሉ አካባቢዎች ልዩ ልዩ የመሰረተ ልማት ግንባታዎችን መርቆ መክፈቱ ተዘግቧል። ሄኖክ ሰማግዜር ዝርዝሩን ይዟል። በኢትዮጵያ ሀገሪቱን ለሚቀጥሉት አምስት ዓመታት የሚመራውን ፓርቲ ለመሰየም የሚካሄደው አጠቃላይ ምርጫ የቀረው ጊዜ ከአንድ ሳምንት ያነሰ ነው። በሳምንቱ መጨረሻ ከአምቦ ከተማ በቅርበት በምትገኘው ጉደር የተቃዋሚዎች ጥምረት የሆነው የመድረኩና የኦሮሞ ፌዴራሊስት ኮንግረስ ፓርቲ መሪ ዶክተር መረረ ጉዲና በበርካታ ሺዎች የከተማዋ ነዋሪዎች የተገኙበት ህዝባዊ ሰልፍ አካሂደዋል። ዶክተር መረራ ከአምቦ ከተማ ጀምሮ ወደ ጉደር ለ10 ኪሎ ሜትር ያህል ህዝቡ በሆታጅቧቸው የመድረክ የምርጫ ምልክት የሆነውን እጃቸውን ግራ ቀኝ እያውለበለቡ ወደ ከተማዋ መስቀል አደባባይ አምርተዋል። በአዲስ አበባ መድረክ ቅዳሜ ለት የጠራው ሰልፍ ጥቂት ሰው የተገኘበትና በፍጥነት የተበተነ ነበር። በአንጻሩ የገዢው ፓርቲ ኢህአዴግ የድጋፍ አካላት ያሰናዱት በበርካታ ሺዎች የተቆጠሩ የከተማዋ ነዋሪዎች እየተካፈሉበት ነበር። የኢህአዴግን የምርጫ ምልክት ንብ በኮፍያና ቲሸርቶች የለበሱ መፈክር ያነገቡ ወጣቶችና ሴቶች በስታዲየም ዙሪያ ተሰባስበው ጥቅስ መጪው ዘመን አሁንም ከኢህአዴግ ጋር ብሩህ ነው የሚሉ መፈክሮችን አንግበው፣ አንዳንዶቹም የኢህአዴግ አርማ የሆነውን የስፖርት ደጋፊዎች እንደሚያደርጉት ሁሉ በፊታቸው ላይ በሚለቅ ቀለም ሲነቀሱ ታይተዋል። በቃለመጠይቅ ወቅትም ኢህአዲግ ሀገር አልምቷል፣ ለወጣቱ የስራ እድል ፈጥሯል ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል። የአዲግ አባሎች ነን። የአዲግ የምንደግፍ ሰዎች ነን። ኢህአዲግን ከምንም በላይ ስለምንወደው ስለምንደግፈው ለቲሸርቱን ብቻ ሳይሆን የአዲግ አባል የምና ደጋፊም ስለሆነ ነው። ወደዚህ አካባቢ ልንገኝም ቲሸርቱን ለብሰን የአዲግ አባልነታቸው በወጣት ሊጎች ነው የመጣ ነው። የአዲግ ወጣት ሊግ ማለት ደግሞ

የገዢው ፓርቲ የምርጫ ዘመቻ ስልት በፓርቲ አደረጃጀት አንድ ለአምስት በሚል በህዝቡና በተቃዋሚዎች ዘንድ ይታወቃል። ሌላኛው ደግሞ አዲስ የመሠረተ ልማት ግንባታዎችና የማህበረሰብ አገልግሎት ተቋማትን መመረቅ ነው። በተለይ ገዢው ፓርቲ ከተቃዋሚዎች ከፍተኛ ፉክክር በሚጠብቀው አካባቢዎች ባለፈው ሳምንት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአምቦ ከተማ ወደፊት ለሚገነባ የባቡር መስመር የመሰረት ድንጋይ አቁመዋል። በሃዲያ ዞን ሾኔ ከተማ የተገነባ ሆስፒታል መመረቁንም የደቡብ ህዝቦች ክልል የመገናኛ ብዙሃን በዛሬ ዕለት ዘግበዋል። በሾኔ የመድረኩ ፕሮፌሰር በየነ ጴጥሮስ ባለፉት አራት ምርጫዎች ሶስት ጊዜ ያሸነፉበትን የፓርላማ መቀመጫ ለማስመለስ ይፋለማሉ። በትግራይ፣ በአዲስ አበባና በሌሎችም አካባቢዎች መንገዶች ይመረቃሉ፣ የባቡር መስመር የመሠረት ድንጋዮች ይቀመጣሉ። የምርቃት ዜናዎች የአየር ሞገዶችን አጨናንቀው ነው የሰነበቱት። አሁን ማምሻውን እኔ በምገኝበት ጅማ ከተማ ከኢትዮጵያ የመንገድና ትራንስፖርት ባለስልጣን በደረሰኝ መረጃ መሰረት በነገው ዕለት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የአውሮፕላን ማረፊያና የአስፋልት መንገድ ይመርቃሉ ተብሎ ይጠበቃል። ገዢው ፓርቲም ለኢትዮጵያ ህዝብ ጠብቄ እንደ ንብ አገልግያለሁ ሲል ህዝቡ ድምፅ እንዲሰጠው በመገናኛ ብዙኃን በመጠየቅ ላይ ነው። ተቃዋሚዎች ገዢው ፓርቲ ኢህአዴግ መንግስታዊ አገልግሎቶችን ለምርጫ ቅስቀሳ አውሏል ሲሉ ይከሳሉ። በቅስቀሳ ወቅት የምንሰማው ነገሮች አሉ። በክርክርም ወቅት በቴሌቪዥንም፣ በጋዜጣ፣ በመጽሄቶች የምናየው ነገር አለ። ከዛ መረዳት የምችለው መድረክ የሚባለው ፓርቲ በዴሞክራሲ፣ በመልካም አስተዳደር፣ በሰብአዊ መብት በመጠበቅ የሚያምን ፓርቲ ስለሚመስለኝ ኢህአዲግ አምትቻለው የሚለው የኢኮኖሚ እድገት ትንሽ ችግር ያለበት ይመስላል። በጣም ሰፊ ጋፕ አለ፣ ልዩነት አለ በሀብታምና በድሀ መካከል የአንድ ሀገር ዜጎች ሆነው በጣም ሰፊ ልዩነት አለ። ይህንን በአብዛኛው የኢትዮጵያ ህዝብም የሚረዳው ይመስለኛል። የኢትዮጵያ ምርጫ ቦርድ ይህንን ሁኔታ አስመልክቶ የማህበረሰብ አገልግሎቶችን ለህዝቡ በሚያደርስ መንግስትና የመንግስት ወይም የህዝብ ሀብትን ለምርጫ ስራ መዋል መካከል ልዩነት ቢኖርም በእርግጠኝነት ለማጣራትና ለማወቅ አዳጋች መሆኑን ነው መሪው ፕሮፌሰር መርጋ በቃና የተናገሩት። የአምስተኛው ሀገር አቀፍ ምርጫ የምርጫ ቅስቀሳ ዘመቻዎች በገዢው ፓርቲ ኢህአዴግና በአጋር ድርጅቶቹ እንዲሁም በተቃዋሚዎች ለሚቀጥሉት አምስት ቀናት ይዘልቃሉ። ማለትም ለድምፅ መስጫ ቀን ሁለት ቀናት እስኪቀሩ እኩለ ሌሊት ድረስ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማ ጊዜር ነይ ተጅማል ሄኖክ ሰማ እግዜር እናመሰግናለው። ለሌላ የምርጫ ነክ ዘገባ ወደ አዲስ አበባ እንመለስ። ከጅማ እስከ ዛሬ ድረስ በታየው የምርጫ 2007 አካሄድ አስከፊ ያሏቸው ገጽታዎች ቢታዩም ህዝቡ የሚፈልገውን ዲሞክራሲያዊ ሂደት ለመደገፍ ግን ፓርቲያቸው ዝግጁ መሆኑን የሰማያዊ ፓርቲ ሊቀመንበር ገልጠዋል። በመንግስት በኩል የሚወሰዱት አንዳንድ እርምጃዎችና ና መግለጫዎች ስጋትና ሽብርን የሚፈጥሩ ናቸው ያሉት የሰማያዊ ሊቀመንበር አቶ ይልቃል ጌትነት የፓርቲያቸው ንቁ አባላትና ደጋፊዎች ግን ዛሬም በጅምላ እየታሰሩ ነው ይላሉ። እስክንመለስጋቸውምሀ የኢትዮጵያ ህዝብ አብዮታዊ ዴሞክራሲያዊ ግንባር ይህ ኢህአዴግ ስልጣን ከያዘበት ከ1983 ዓ.ም ወዲህ ለአምስተኛ ዙር የሚካሄደው አገር አቀፍ ምርጫ የድምፅ መስጠቱ ስርዓት ሊካሄድ ከአንድ ሳምንት ያነሰ ጊዜ ይቀረዋል። ተወዳዳሪ ፓርቲዎች ሁሉ ዛሬን ጨምሮ ለሚቀጥሉት ሶስት ቀናት በሚያካሂዷቸው የምረጡኝ ዘመቻዎች ሂደቱን ያጠቃልላሉ። ሰማያዊ ፓርቲ እነዚህን ቀሪ ቀናት በሚገባ ለመጠቀም በቂ ዝግጅት እንዳደረገ የገለጹት የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት የኢትዮጵያ ሕዝብ አለጥርጥር ሰላማዊና ዴሞክራሲያዊ የስልጣን ሽግግር እንደሚፈልግ ተረድተናል ይላሉ። ፓርቲያቸው ሌላ ሁሉ እንዳለ ሆኖ ለዚህ ሂደት ድጋፉን ይሰጣል ብለዋል። ከና አስከፊ ገጽታው ይህን ሂደት ስናስብ ሰማያዊ ፓርቲ ማቋም ሲወስ እስከ ዛሬም እንደደረሰበት ኢህአዴግ ዲሞክራት ድርጅቱ ነው ስልጣኑን ለመስጠት እንደማይፈልግ እና የዲሞክራቲ ኃይሎችን ሁሉ ለማፈን እንደሚፈልግ እናውቃለን። ነገር ግን በዚህም ሂደት ውስጥ ሁነን አንደኛ ህዝቡንም በማስተማር፣ ሁለተኛ ያለውንም ቀዳዳ ኤክስፕሎይት በማድረግ ህዝቡ የሚፈልገውን ነገር የዲሞክራሲ ሂደት ለመደገፍ ሲባል በሂደት ውስጥ አለንበት። አሁንም በቀረችው ጊዜ ሁሉ ታዛቢዎችን በማቅረብ አዲስ አበባ ውስጥም በስምንት መኪናዎች ከነገ ጀምሮ በሁሉም አቅጣጫ ቀስቀሳ ይጀመራል። ያው ይሰራል። አቶ ይልቃል እንደሚሉት ከሆነ የፓርቲያቸው ንቁ አባላትና ብርቱ ደጋፊዎች በአዲስ አበባ በጅምላ እየታሰሩ ናቸው። በእሳቸው አስተያየት ይህና ተመሳሳይ የመንግስት ድርጊቶች ህዝቡን የሚያስደነግጡና ሽብር የሚነዙ ናቸው ይላሉ። እነዚህ ይፈጸማሉ የሚሏቸውን እርምጃዎችም ይዘረዝራሉ። የገጠሩን ሰዎች ታዛቢ ከሆናችሁ ወይም ከመረጣችሁ ማዳበሪያ አታገኙም፣ የመንግስት ሰራተኞችም ከመንግስት ስራችሁ ትባረራላችሁ የሚላለ ይሄም አልበቃ ሲል ደግሞ በሃይማኖት መሪዎቻቸውና በተለያየ መንገድ የማስፈራራትና ከዛ ሂደት ራሳቸውን እንዲያገሉ የሚደረግ የለየለት የወንብድና ተግባር እየተፈጸመ ነው። ያም አልበቃ ብሎ ደግሞ በፖሊስ ኮሚሽን አካባቢ አሁን የምናየው መግለጫ አጠቃላይ አገሪቷ ምን በአስቸኳይ ጊዜ አዋጅና በተጠንቀቅ እንዳለች የሚመስል መግለጫ፣ የተለያዩ አካላት ሊሳተፉበት ያሉት አመጽ የተዘጋጀ ነገር እንዳለ ድርሰት የሚመስል መግለጫ ተሰጥቷል። በሰማያዊ ፓርቲ ሊቀመንበር እምነት በህብረተሰብ ውስጥ የሚፈጠር ወይም የተፈጠረና ለስጋት የሚዳርግ አንድም ነገር ያለ አይመስልም። በእኔ እምነት እስካሁን በሂደቱ ውስጥ ባየነው ነገር ሁሉ የኢትዮጵያ ህዝብ እንደ ሁልጊዜው ጨዋነቱ፣ እንደ ሁልጊዜው ህግ አክባሪነቱ፣ እንደ ሁልጊዜው ዲሞክራሲ የሚገባውና የሰለጠነ ህዝብነቱ ሁሉንም ነገር በጨዋነት እያደረገ ነው። አንድም ነገር ከህዝቡ በኩል የመጣ መስመር የለቀቀ ነገር የለም። የሚሰጡት መግለጫዎች፣ የተሰጡት ማስፈራሪያዎች ሁሉ አጠቃላይ በሂደቱ ላይ ሁሉ ስጋትንና ሽብርን የሚለቅ ነገር የምንሰማው በመንግስት በኩል ያለ ነው። በመንግስት በኩል ተደጋግሞ እንደሚገለጸው ደግሞ አንዳንድ ኃይሎች የምርጫ ውድድሩን በመጠቀም የቀለም አብዮት ለመቀስቀስ ፍላጎት አላቸው። ግፋ ሲልም የመንገድ ላይ ነውጥን መሳሪያ በማድረግና አለመረጋጋትን በመስፋፋት የመንግሥት ለውጥን ለማምጣት የሚሞክሩ እንዳሉም ይከሳል በአንዳንድ ተቃዋሚ ፓርቲዎችና በመንግሥት አካላት መካከል መካሰሱና መነታረኩ እንደቀጠለ ነው። ምርጫ ቦርድ በበኩሉ አምስተኛው ዙር ምርጫ እስከ ዛሬ ያለው ሂደት አመርቂ እንደሆነ እየገለጸ ነው። በሚቀሩት ጥቂት ቀናትና በድምፅ መስጫው ዕለት የሚፈጸሙት ክንውኖች ምን እንደሚያመጡ ደግሞ ጊዜው ሲደርስ እናያለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አምሃን አመሰግናለሁ ለዘገባው። ተከታዩ ዘገባ ወይም ሪፖርት ደግሞ ወደ ዓለም አቀፍ ጉዳይ ይወስድናል። በኢራቅ የአንባር ክፍለ ግዛት ዋና ከተማ ራማዲ ያለው ሁኔታ በውል ያለየ ወይም በጣም እየዋዠቀ ያለ መሆኑን ዩናይትድ ስቴትስ አስታውቃለች። ጽንፈኛው የሽብር ቡድን እስላማዊ መንግስት ግን ይህችን የኢራቅ ግዙፍ ክፍለ ግዛት ወይም ክፍለ አገር ከተማ ሙሉ በሙሉ መቆጣጠሩን እየተናገረ ነው። በሌላ በኩል ደግሞ ምስራቅ ሶሪያ ውስጥ አንድ የአይሲስን ከፍተኛ መሪ ልዩ ኃይሎቻቸው በመግደላቸው የአሜሪካን ደራሲዎች ለወታደሮቻቸው አድናቆትና ድጋፋቸውን እየገለጡ ነው። ቪክተር ቢቲ ያጠናቀረውን ዘገባ ሰለሞን አባቴ ያቀርበዋል። እስላማዊ መንግሥት ቡድን ራማዲን ሙሉ በሙሉ ተቆጣጥሬያለሁ ያለው ሲል የሚያሰማውን መግለጫ የዩናይትድ ስቴትስ መከላከያ ሚኒስቴር ሙሉ በሙሉ አይቀበልም ወይም አያረጋግጥም። የፔንታገን ቃል አቀባይ ኮሎኔል ስቲቭ ዋረን በሰጡት መግለጫ የራማዲ ነገር በውል የለየለት አይደለም ብለዋል። በአሜሪካ የሚመራው ጸረ አይሲል ጥምረት ለኢራቅ ኃይሎች ከአየር ድጋፍ እየሰጠ መሆኑንም አመልክተዋል። የተቀናጀውና ዘመቻ የማይታጠፍ ጽናት ተብሎ የሚጠራው ግብረ ኃይል ትናንት እሁድ ባደረሰው ጥቃት በበርካታ የአይሲል የታክቲክ ኢላማዎች ላይ ያነጣጠሩ ሰባት ድብደባዎችን አካሂዷል። በዚህ ጥቃት የስንቅና ትጥቅ ማቀበያ መዋቅሮችን፣ ሦስት የውጊያ ነቁጦችን፣ ሁለት በሽብርተኞቹ የተያዙ ህንፃዎችን፣ ሁለት ከባድ አውቶማቲክ ጠብመንጃዎችንና ሁለት ተሽከርካሪዎችን ማውደሙን ግብረ ኃይሉ አስታውቋል። ከአምባርና ከዋና ከተማይቱም ራማዲ ሌላ በባይጂ፣ በፋሉጃ፣ በሞሱል፣ በሲንጃርና በጣላፋር የአይሲ ይዞታዎች ላይም የአየር ድብደባዎች ተካሂደዋል። የእስላማዊው መንግሥት ቡድን የከትናንት በስቲያው አርብ ወደ ራማዲ ማዕከል ሲገሰግስ ነበር። የቡድኑ የራማዲ ጥቃት መደምደሚያ ጅምር የተባለ የቦምብ ጥቃት ደግሞ ከተማይቱ ውስጥ ባሉ የመንግሥቱ የጸጥታ ኃይሎች ላይ አድርሶ አስር ወታደሮችን ገድሏል። አንድ ፖሊስም ተገድሏል ተብሏል። ወታደሮቻቸው ይዞታቸውን ለቀው እንዳይወጡ፣ በሌላ በኩል ደግሞ የሺአ ተዋጊዎች አንባርን ለማስለቀቅ በአይሲል ይዞታዎች ላይ ሊከፍቱ ላሰቡት ጥቃት እንዲዘጋጁና በተጠንቀቅ እንዲቆሙ ጠቅላይ ሚኒስትር ሃይደር አል አባዲ አሳስበዋል። በምህፃር ራንድ ኮርፖሬሽን የሚባለው የምርምርና የልማት ተቋም ከፍተኛ የፖለቲካ ተንታኝና የረጅም ዘመን የጦር ልምድ ያላቸው አሜሪካዊ መኮንን ሪክ ብሬናር እንደሚሉት እዚያው ራማዲ ከተማ ውስጥ በመንግስቱ ወታደሮች የተያያዙ የተያዙ ኪስ አካባቢዎች አሁንም አሉ። ነገሩ አወዛጋቢ ነው። እነርሱ የአንባርን የእዝ ማዕከል ተቆጣጥረው ባንዲራቸውን መስቀል መቻላቸው ቀላል አይደለም። ይሁን እንጂ የዩናይትድ ስቴትስን የአየር ድብደባ ፈርተው ከተማየቱ ውስጥ እንደገቡ ተበታትነዋል። እርግጥ ነው፣ ለአይሲስ ታክቲካዊ ድል አስጨብጦታል። ውጊያው ግን እንደ ቀጠለ ነው። ምንም እንኳ የመንግስቱ ኃይሎች ባለፈው ወር ሚያዚያ ውስጥ ማለት ነው ቲክሪት ከተማን ከአይሲል እጅ አስለቅቀው ቢይዙም ቡድኑ ግን አሁንም ፋሉጃን እንደያዘና ወደ ምዕራብ እየገሰገሰ መሆኑን ብሬናን አክለው አመልክተዋል። አይኤስ ቡድን በተጨማሪም በሰሜን ከባይጂና ና ከሞሱል አቅራቢያ የሚገኙ የድፍድፍ ዘይት ማጣሪያዎችንም እንደያዘ ነው። በአሜሪካ የሚመራው የአየር ዘመቻ ባለፈው ነሐሴ ከተጀመረ ወዲህ አይሲል ከይዞታው ከ25 እስከ 30 ከመቶ የሚሆነውን ማጣቱን የዩናይትድ ስቴትስ የመከላከያ መስሪያ ቤት አመልክቷል። ሶሪያ ውስጥ ደግሞ የመንግሥቱ ወታደሮች ከጥንታዊቱ ፓልሜራ ከተማ የአይሲልን ተዋጊዎች ማባረራቸው ተዘግቧል። በዚህች የመንግስታቱ ድርጅት የዓለም ቅርስ ብሎ በመዘገባት ከተማ ላይ በተካሄደው ውጊያ በመቶዎች የሚቆጠሩ ተገድለዋል። የአሜሪካ ልዩ ኃይሎች ሶሪያ ምስራቃዊ ግዛት ውስጥ አርብ ለቅዳሜ አጥቢያ ባካሄዱትና አቡሳያፍ የሚባለውን የአይሲስ ከፍተኛ አዛዥ ይዘው አዛዥ ይቅርታ፣ አቡ ሰያፍ የሚባለውን የአይሲስ ከፍተኛ አዛዥ ገድለው ሚስቱን ኡም ሰያፍን በማረኩበት ዘመቻ መደሰታቸውን አሜሪካውያኑ ደራሲዎች እየተናገሩ ነው። ኡም ሰያፍን ብትሆን በቡድኑ የሽብር አድራጎቶች ውስጥ ብዙ ሚና ተጫውታለች ተብላ የሚወራላት የሽብር ተጠርጣሪ ነች። ይህ መረጃን ለመሰብሰብ ሊጠቀሙበት የሚገባ መንገድ እንደሆነ እርሳቸውና ሌሎችም ከረዥም ጊዜ አንስቶ የሚጎተጉቱለት ዘመቻ አይነት መሆኑን የተወካዮች ምክር ቤቱ የስለላ ንጽህና ጉዳዮች ኮሚቴ ሊቀመንበር እንደራሴ ዴቪን ኑኒያዝ አመልክተዋል። እንዲህ አይነቱን እርምጃ ለመውሰድ አስተዳደሩና ጦራችን ድፍረት ሊኖራቸው ይገባል። መመለሳቸውና ጉዳት ሳይደርስባቸው መመለሳቸው አስደስቶናል። አሁን በመጪዎቹ ሳምንታት ምን እንደሚያደርጉ እናያለን። የዩናይትድ ስቴትስን ስትራቴጂ እንደ ራሴ ኑንያዝ ሲተነትኑ ዘመቻው የመቆጣጠር እንጂ የማዳከም ወይም የመደምሰስ አይነት አይደለም ይላሉ። ምክንያቱን ሲናገሩም ታጣቂው ቡድን ከኢራቅና ከሶሪያ አልፎ ወደ ሰሜን አፍሪካም ገንፍሏልና። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ የሚተላለፈው የምሽት ዝግጅታችን እስከ አራት ሰዓት ድረስ ለአንድ ሰዓት ይዘልቃል። አዲሱ ወደ ርሰሪዎቹ የሚሄድ እድል እንደሌለን ሙዚቃውን የሚያሳብቅ ይመስላል። ሰዓቱ ምን ይሆን? አሁን ሙዚቃውን አዘጋጅተናል ማለት ነው። አዘጋጅተናል። የጥላሁን ገሰሰን የሚወድሽ በጣም የሚጫወትልን የጥላሁንን ከአዜሙ በርካታ ድምፃውያን አንዱ ግሩም አድርጎ የሚጫወተው አንተነህ ነው። እንስማለት ማለት አድማጮች የምትከታተሉት በ19 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበድና አዲሱ አበበነን። ሁለተኛውን አጋማሽ ስርጭት በረሰሪዎቹ ልንጀምር ነበር፣ ሰዓቱ ገደበን። በቀጥታ ወደ ቀዳሚው ዘገባ ነው የምናልፈው። ከትናንት በስቲያ ቅዳሜ የተሰበሰበው የኢህአዴግ የስራ አስፈጻሚ ኮሚቴ ኢህአዴግና የሚመራው መንግስት አምስተኛው ጠቅላላ ምርጫ ፍትሐዊ፣ ዲሞክራሲያዊና ሰላማዊ የህዝቡን አመኔታ ባረጋገጠ ሁኔታ ለማካሄድ ስትራቴጂ ነድፈው እንደነበር ባወጣው መግለጫ ጠቅሶ የእስካሁኑ ሂደት አፈጻጸም ስኬታማ ነው ብሏል። የምርጫ ቅስቀሳ ደቡብ ኢትዮጵያ የሚገኙትን የተቃዋሚ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ዶክተር በየነ ጴጥሮስ በገዢው ፓርቲ ገለጻ ላይ አስተያየታቸውን እንዲሰጡ ዘጋ ጉዳያችን እስክንድር ፍለው ጠይቋቸዋል። ሌሎች ጥያቄዎችንም ያነሳላቸዋል እስክንድር፣ እሳቸውም ይመልሳሉ። በእውነቱ ይሄ ለኢትዮጵያ ሕዝብ ንቀት ለእኛም በውድድሩ ለገባ ነው ደግሞ ዘለፋ እና ትንፊት ነው። የዚህ አይነት መግለጫ ሰጡ ምትለኝ እኔ መግለጫቸውን ለመስማት አልታደልኩም። አሁን በዚህ በኮንታ ተራራዎች ምንም መንገድ በሌለበት ኳትኜ አሁን እዚህ ዳውሮ ዞን ተርጫ ተርጫ ገብቼ ነው አሁን የማናገር። ኢህአደጎች በእውነቱ በጣም ያሳፍሩ። እንደው አንድ አይነት የተንኮል ቡድን ነው። እንዲህ የምናገረው ምክንያቱም እኔ ምርጫው በእነሱ አባባል ምንድን ነው ኢህአደግ እንዲቆጣጠር አድርገናል ማለት ነው፣ እንግዲህ ትርጉሙ ይሄ ነው አሉ የምትለው ነገር ኢህአደግ ካድሬዎች የተከፈለፉ ህዝቡን በሙሉ ኢህአደግን አይመርጥም ብሎ የገመቱትን እያስደበደቡ እየደበደቡ እስር ቤት እያገሩ የምርጫ ተወካዮች የጣ ተወካዮች ተብሎ ለምሳሌ በመድረክ ዝርዝራቸውን የሰጠ ነው ለምርጫ ቦርድ ተጠሪዎች አንድ በአንድ እየለቀሙ እያሰሩ ናቸው፣ እየደበደቡ ናቸው፣ በገንዘብ እየገዙ ናቸው። ያንዳንዱ እኔ በሚወዳደርበት አካባቢ አምስት ሺህ ገብቷል አሉ ከታዛቢነት ወይም ትቶ ለመውጣት ማለት ነው። ይሄንን እብደት አገሪቷ ላይ አውጀው በተሳካ ሁኔታ በሰላማዊ እየተጠላቀቀ ነው የሚል በእውነቱ ጠቅላላውን ሕዝብና የምንወዳደረውን ፓርቲዎች ንቀትና ትንኪት አንድ አይነት ኃላፊነት ከጎደለው ስብስብ ነው የምንነገር እንጂ ይሄ በጣም አሳፋሪ ነው። በኢትዮጵያዊነቴ የማፍርበት የነዚህ ሰዎች እያዘረጉ ያሉትና የምናገሩት ሰማይና ምድር የተራራቀ ነገር ስለሆነ እኔ እንግዲህ ይዙ ማከል ሆኜ ነው የምናገረው። የኢህአደጉ ዘመናዊ መኳንንት እዚያ ትልቁ አዳራሽ ውስጥ ተቀምጠው የሚያወሩት ከተጨባጭ ሁኔታ መሬት ላይ ካለው በእውነቱ ግንኙነት የለውም። እኛ በበኩላችን ከፍተኛ ጥረት አድርገናል። ከዚህ በላይ ምንም ማድረግ አንችልም። ያለንን ሁሉ ሰጥተናል ማለት ይቻላል። የስራ አስፈጻሚ ኮሚቴው በመግለጫው የጠቀሳቸው ነጥቦች አሉ። ምርጫው ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊና ህዝቡን አመኔታ ማረጋገጠ ሁኔታ ለማካሄድ የተነደፈው ስትራቴጂ አፈጻጸሙ ስኬታማ መሆኑን ሲናገር ማለት ነው። ለምሳሌ ህዝቡ በነቂስ ወጡ፣ ተመዝግበዋል፣ ታዛቢዎቹን በዲሞክራሲያዊ መንገድ መርጧዋል እና የመሳሰሉትን ነጥቦች ጠቅሷል። በምርጫው ለሚሳተፉ የፖለቲካ ፓርቲዎችን ምቹ የፖለቲካ ምህዳር መፈጠሩንም አመልክተዋል። እንደዚህ እንደዚህ አይነት ነጥቦችን ጠቅሷል እና እናንተ በምን መለኪያ ነው ይሄ አሁን ይሄ ግምገማ ትክክል አይደለም እያላችሁ ያላችሁት? አንደኛ በሁሉም ቅድም ባነሳቸው ጉዳዮች ላይ ክትፈት ነው እንግዲህ፣ እኔ እውነቱ ነው ክብሬን መጠበቅ ሞክራለሁ ካላት ቃላት በብረቱ ግን እነዚህ ለዚህ የሚበቁ አይደሉም። አንደኛ መራጮች ሲመዘገቡ ደባ ሲሰሩ ለአንድ ሰው አስራ ሶስት ከአንድ የሰጡትን እጅ ክፍኝ አስይዘን ይህንን ለምሳሌው ነው የሚጠቅስል፣ ዱራሜ ላይ ከምባታ ጠምባሮ ላይ ዞን የሆነው እንደዚሁም ባለዋቸው በሚባለው እኔም በሚወዳደርበት ሲኬ ዜሮ አንድ ዜሮ ሁለት በሚባሉትም አካባቢዎች ከቤት ለቤት እየዞሩ እንደ ሰርግ ጥሪ ካልድን እያደሉ እኛን ይመርጣሉ ብለው ለምገምትቱ እየከለከሉ፣ አሁንም እኛ ህዝብ ውስጥ ዙረን ስንንቀሰቅስ እንደው ካሉ እኮ ከልክለውልነው ያለፍነው እንዴት አድርጌ ነው አግኝቼ ድምፅ የሚሰጠው የሚሉ ሰዎች ናቸው። እያስጨነቁ ነው ያለው። አንድ ስለዚህ በዛ የመራጮዎች ምዝገባ የምለው የሸፍት ስራ የተሰራበት ነው። መራጮዎች ሲመዘገቡም እንዴት አገኛችሁ እንዳትሉ፣ እኛም ታዛቢዎች አንዳንድ ቦታዎች በፈቀዱበት አስቀምጠናል። እነዚህ ናቸው እጅ ከፍንጅ ይዘው ውሁ ብለው ለተገቢው ባለስልጣን ያደረሱት ያቀረቡት ማለት ነው። ለምሳሌ እነዚህ ካርዶች በሮስተሩ ላይ የሉም፣ አልተመዘገቡም መራጭ ተ የተባለው የካርዱን ቁጥር የለም። ይሄ ምን ማለት ነው? ኢህአደግ ካርዶችን በሌላ በፓራለል መንገድ እያተመ ነው ማለት ነው። ይህንን አላረኩም ብሎ መረጃ እስካላቀረበ ድረስ የመራጩንም ካርድ አትሟል። ምክንያቱም ባህረ መዝገቡ ላይ የለም። እነዛ ሰዎች ባሉበት ምርጫ ክልል ማለት ነው ምርጫ ጣቢያ። ይሄ አንድ ነው። በመራጭ ምዝገባ ጊዜ ስርዓቱን እንዳወቀ። ሁለተኛው የህዝብ ታዛቢዎች ምርጫ እንደ እነዚህ ጠርሶ እንደ የሞራል እንትን የሌላቸው የቦርዱ ሊቀ መንበር የምክትሉ ምናምኑ ጸሐፊው ህዝቡን የመረጠው ይላሉ። የምርጫ ህጉ የሚለው እያንዳንዱ በዚያ የሚወዳደር ፖለቲካ ፓርቲ በደብዳቤ ተጠርቶ ይህንን የህዝብ ታዛቢዎችን ለመምረጥ ወኪሎቻችሁን ላኩ ተብሎ ነው። ይሄንን ያካሄዱት ለምሳሌ ቀኑን ብቻ ነው እንጂ የተጠቀሰው የት ቦታ ህዝቡ ተሰብስቦ እንደሚመርጥ አይታወቅም። ለእኛ በመገናኛ ብዙሀን ግን ይፋ ተደረገ። ፕሮፌሰር በየነ ህዝቡ ታዛቢዎቹን ይመርጣል በተለያዩ መገናኛ ብዙሀን፣ ነጩ ሸት ነው ነጩ ሸት ነው። አቶ አቶ እስክንደር ይህ ህዝቡ የምርጫ ጣቢያ ታዛቢዎቹን በነጻ መርጧል የሚባለው ይሄ ነጩ ሸት ነው። ሌላ ቦታ ቀርቶ አዲስ አበባም ላይ ሙሉ በሙሉ እንደው ተነብሮን የህዝብ ታዛቢዎች በማህበረሰቡ በኮሚኒቲ መንበርስ በሚመረጥበት ጊዜ እኛ አልተገኘንም፣ እንዳንገኝም ተደርገናል። የትኛው ጋር ነው ስ የተገኘ ነው እስቲ ቦታዎቹን ይጥሩ ውስጥ የንን ስታዛቢዎች ተመርተዋል የሚለውን ይዙን የመረጣቸው ይላል። ድሮ ምን ድንጋይ ተሰብስቦ አይመርጥም። ግን ተቃዋሚ የፖለቲካ ፓርቲዎቹ አልተወከሉበትም በህጉ መሰረት። ለምሳሌ አሁን የጠቀሷቸው ነጥቦች አልፎ አልፎ በምርጫው ሂደት ውስጥ ያጋጠሙ ናቸው ወይስ አጠቃላይ የምርጫውን ሂደት የሚመለከቱ ናቸው? በእርስዎ እምነት አጠቃላዩን የምርጫውን ሂደት የሚመለከቱ ናቸው። በኢህአዴግ አሰራር አንድ ቦታ ደህና ሌላ ቦታ መጥፎ የሚባል እኮ ነገር የለም። ያው ሁሉም ተለክቶ የተሰፋ ነው። ትእዛዙ፣ አንድ አይነት ትእዛዝ ነው ለሁሉም የወርደው። ስለዚህ ይሄ የኮሜሳዊ ማዕከላዊ የሴንትራሊስት አሰራራቸው ለሁሉም የሰጡት መመሪያ አንድ ነው። ሁሉም ጋር የተፈጸመው ወደ ደጋቆ ሰዋሹ መስማቱ ያም አል ህዝቡ እኮ ይታዘባቸዋል። ለዚህ ግደላቸውም እነሱ እንኳን ለማንኛውም አቁ ይሄ ነው መሬት ላይ ያለው። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር በጣም አመሰግናለሁ ስለ ጊዜዎት ለቅስቀሳ ካሉበት ከዳዋሮ ዞን በስልክ ይህንን አስተያየት ስለሰጡን። እንግዲህ ገዢው ፓርቲ እስካሁን የምርጫ ሂደት ፍትሐዊ፣ ዲሞክራሲያዊ እና ሰላማዊ በሆነ መንገድ እየሄደ መሆኑን ይህም ተጠናክሮ እንደሚቀጥል ገልጸዋል። እርስዎ እና ፓርቲዎት የተለየ ሀሳብ ያራምዳሉ። በጣም አመሰግናለሁ ፕሮፌሰር ስለ ጊዜ ይፈቅዳል። በሌላ በኩል ደግሞ ወደሚካሄዱት ምርጫዎች እናልፋለን። በዘንድሮ ምርጫ ህወሀት ኢህአደግን ወክለው በመቀሌ የምርጫ ክልል ከሚወዳደሩት ከዶክተር አዲስ አለም ባሌ ማጋራ ያደረግነውን ሰፊ ቃለ ምልልስ በትናንትናው ምሽት ፕሮግራማችን ያቀረብነው የመቀሌው ዘጋቢያችን ግርማ ገብሩ፣ ለምሽቱ ደግሞ በዚያው የመቀሌ ከተማ የምርጫ ክልል የተቃዋሚውን አረና ትግራይን ወክለው ከሚወዳደሩት አቶ ገብሩ አስራት ጋር ያደረገውን ቃለ ምልልስ ይዞ ቀርቧል። አቶ ገብሩ አስራት ለመሆኑ የዘንድሮ ምርጫ እንዴት ነው? ቀዝቀዝ ብለዋል የሚሉ ሰዎች አሉ። እንዴት ነው የምርጫ ሁኔታው? ሂደቱን እንዴት ይገመግሙታል? የዘንድሮ ምርጫ ቀዝቃዛ ነው አልለውም። በተለይ መድረክ የሚያደርጋቸው እንቅስቃሴዎች በጣም አመርቂና ሰፊ ናቸው። እንግዲህ መድረክ በኦሮሚያ የተንቀሳቀሰ ነው ያለው። እዛ በአንድ ስብሰባ እየተሰበሰበ ያለው ህዝብ ማየት እስከ 30 ሺህም ከዛም በላይ እየተሰበሰበ ነው ያለው ይህን ማየት ይቻላል። በደቡብም እንደዛ ነው። በትግራይም በብዙ መንገዶች ቅስቀሳ እያካሄድ ነው። ስብሰባዎች ያካሄደናል ሶስት ቦታ ላይ ከዛም በላይ በመኪና እየቀሰቀስ ነው ያለ ነው። ፖስተርም፣ ክርክሩም ይህ ሁሉ ደምረን ስናየው እንዲያውም በህዝቡ በኩል ያለው ከአሁን በፊት ከነበረው የበለጠ ተነሳሽነት ያለበትና ለመምረጥም ፍላጎት እያሳየ ያለበት ሁኔታ ነው ያለውና ከድሮው የቀዘቀዘ ነው ለማለት ያስቸግረኛል። አቶ ገብሩ አስራት በቅርቡ በጻፉት መጽሐፍ የአቤታዊ ዴሞክራሲ ስርዓት ባህሪያትን ሲጠቅሱ በተለይ ደግሞ በኢትዮጵያ የፖለቲካ ሂደት ውስጥ በተቃዋሚው ጎራም ሆነው ሲያዩት የፖለቲካ ምህዳሩ በጣም እየተበላሸ እንደሆነ ለምርጫም ብዙ የተመቻቸ ሁኔታ እንደሌለ ጠቅሰው ነበር። ና ለምንድ ነው እየተወዳደሩ ያሉት የሚለውን ጥያቄ ያነሳሉ። አንዳንድ ሰዎች ካሉት የግል አመለካከት አንጻር ሲነሳ በኢትዮጵያ ውስጥ በተለይ አሁን አሁን የፖለቲካ ምህዳሩ እጅግ እየጠበበ እየሄደበት ያለ ሁኔታ ነው ያለው። እዛ መጽሐፍ ካስቀመጥኩትም በላይ በተወዳዳሪዎች በሕዝቡም በመራጮ ላይ እየደረሰ ያለው ግፍ፣ ወከባ እጅግ ከፍተኛ ነው። ግን በህግ ደረጃ ምርጫ ይቻላል እስከተባለ ድረስ ጠንካራ ሀሳብ፣ ጠንካራ መርህ ይዞ ሚዛኑን መቀየር ይቻላል የሚል አቋም ስላለን በዚህ ምርጫ መሳተፍ ተገቢ ነው የሚል አስተያየት አለን። ምክንያቱም ምርጫ የፖለቲካ ተወዳዳሪዎች ጉዳይ አይደለም፣ የሕዝቡም ጉዳይ ነው። እጅግ የተማረረ ሕዝብ ጭቆናው የበዛበት ህዝብ ሚዛኑንም ሊቀይር ይችላል። ኮረጆውንም ሊጠብቅ ይችላል። ነቅቶም ሊሳተፍ ይችላል። እንግዲህ ይሄ በአፈና በጭቆና፣ በሌሎችም አግባቦች በእስር ሊገታ ስለማይችል ይሄን የህዝቡን ፍላጎት ለማሟላት ነው በምርጫ እየተሳተፍን ያለ ነው እና የሚደርሰውን በደል ጭቆና በመቋቋም እንደ አማራጭ ተወዳዳሪ ለህዝቡ ቅርብ ያለው ዶክተር አዲስ አለም ባሌማ የድርጅታቸውንም አቋም ሲገልጹ የተቃዋሚ ፓርቲዎች አማራጭ ሀሳብ የላቸውም የሚል ነበር። አጽንኦት ሰጥተው የሚጠቅሱት ተቃዋሚ ድርጅቶች አማራጭ ሀሳብ ሳይኖራቸው ህዝቡ በምን ምክንያት ነው ሊመርጣቸው የሚችለው የሚል ነው የድርጅታቸውንም እምነት መሆኑን ሲጠቅሱ፣ እና እስኪ ለመሆኑ አረና ይዞት የተነሳ አማራጭ ምንድን ነው? ከህወሀት ጋር ተወዳድሮ ህዝቡ አረናን ይሻለኛል የሚልበት ምክንያት ምን አለ? እስኪ ህን በጣም ጥሩ። እኛ በመሰረቱ ከገዢ ፓርቲ የሚለዩን የፖለቲካ አቋሞች አሉን። ለምሳሌ የመሬት ጉዳይ አለ። መሬት የህዝብና የመንግስት ነው የሚለው የኢህአደግ አቋም ትክክል አይደለም። መሬት የህዝብ ነው የሚል አቋማለን አቋማለን። መሬት የመንግስት ነው ማለት የካድሬ የሽሞኛ የአስተዳዳሪ ለሙስናም የሚያጋልጥ ጉዳይ ስለሆነ መሬት የህዝብ መሆን አለበት እንጂ የመንግስት መሆን ያለበት የሚል አንዱ አቋማችን ነው። ይሄን ያውቁታል። ሁለተኛው የሊዝ ጉዳይም አንዱ ትልቁ ጉዳይ ነው። ነባር የመሬት ይዞታ ወደ ሊዝ አዛውሯል። ይሄ የኢህአደግ አቋም ነው። እኛ የሊዝ ጉዳይ እንደነበረበት ዜጎች በከተማ ያላቸው ቤትና መሬት የራሳቸው መሆን ያለበት እንጂ መሬቱም ቤቱም መንግስት ማስተዳደር የለበትም የሚል አቋም አለን። ስለሆነም ይሄ የነባር ይዞታ እንዳለ ይሆናል፣ ወደ ሊዝም አይዛወርም። የሊዙም አዋጅና ፖሊሲ እንቃወማለን። ይህም አቋም ነው። ሌላም አሁን አሁን ኢህአዴግ ሄዶ ሄዶ በተለይ በትግራይ እንደ ደርግ ቤት የተቆጣጠረ ነው። የአንድ ሰው ቤት ራሱ በስምምነት ሊያከራይ አይችልም። መንግስት ነው የሚተምነው። ስለዚህ ቤቱንም ተቆጣጥሯል፣ መሬቱንም ተቆጣጥሯል። አረና መድረክ ግን ይህን ያስቀራል የሚልም እምነት አለን። በትምህርት በኩል አሁን ትምህርት የሚሆን ሌሎች ማህበራዊ እንቅስቃሴዎች በኢህአደግ በፖለቲካ የተቃኙ ናቸው። የፖለቲካ ጣልቃ ገብነት በትምህርት ጥራቱን አበላሽተውታል። በማንኛውም የመንግስት ስራ የህወሀት ኢህአደግ ጣልቃ ገብነት የሚሰጠውን አገልግሎት ደካማ እንዲሆን ለሙስና እንዲጋለጥ ተጠያቂነት እንዳይኖር አድርጎ ስላለ ይሄንም እናስወግዳለን እንላለን። ከፖለቲካው አንጻርም መሰረታዊ የሆነው የህዝቡን ነፃነት፣ መልካም አስተዳደር የሚያሰፍኑ አማራጮች አሉን። በእኛ አስተያየት ኢህአዴግ እየተከተለው ያለው የፖለቲካ አቅጣጫ በመሰረቱ ለሙስና የተጋለጠ ነው የሚል አቋም ነው ያለን። ሙያን መሰረት አድርገው ሊወስኑ አይችሉም። ስለሆነም ትምህርት ቤትም ስናየው አስተማሪው ከዳይሬክተሩ እስከ ዩኒት ሊደር በግብርና የሚሰራው ሰው የፖለቲካ አባል ነው። ስለዚህ ሁሉንም ተቋም ተቆጣጥሮ ተቋማዊ የሆነ ሙስናን እያስከተለ ያለ ስለሆነ መድረክ ከተመረጠ፣ የመድረክ አማራጭ እነዚህ ተቋማት ከፖለቲካው ጣልቃ ገብነት ነፃ ይሆናሉ የሚል አቋም አለን። ሌላው ደግሞ ትልቁ መሰረት ዲሞክራሲ እንዲኖር መሰረት የሚሆኑ ሁለት ወሳኝ ጉዳዮች አሉ። አንዱ የሚዲያ ጉዳይ ነው። ሌላው የሲቪል ማህበረሰብ ጉዳይ ነው። እኛ ከተመረጠ ነፃና ህያው የሆኑ የግል ሚዲያዎች ይኖራሉ የሚል እንደ አማራጭ አስቀምጠናል። ሲቪል ማህበረሰብም እንዲሁ በነፃነት መደራጀት አለበት የሚል አቋም አለን። ዜጎች የመንግስትን ጫና ለመቋቋም ይችሉ ዘንድ በነፃነት መደራጀት አለባቸው። ሲቪል ማህበረሰብ ነው። ፖሊስም ገለልተኛ ሆኖ እንዲሄድ፣ አቃቤ ሕግ ገለልተኛ ሆኖ እንዲቋቋም ፍርድ ቤት ገለተኛ ሆኖ እንዲቋቋም እናደርጋለን። አሁን ግን ኢህአደግ እነዚህ ለአፈና እየተጠቀመባቸው ነው ያለው የሚል አቋም አለና እነዚህን ነፃ እናደርጋለን። ህብረተሰቡንም አንድ ለአምስትና ኔትወርክ በሚል ያደራጀው ይሄ የስለላ መዋቅር ነው ይሄ የዜጎችን ነፃነት የሚነፍቅ ነው የሚላለን። በኢኮኖሚው አንጻርም ገበሬው ነፃ ሆኖ የምርት ሂደቱን እንዲያካሄድ፣ ነጋዴው ነፃ ሆኖ የንግድ ስራውን እንዲያካሄድ፣ ለምሳሌ የማዳበሪያ ግዢ፣ የምርጥ ዘር ግዢ በአስገዳጅ እየተካሄደ ነው ያለው። ህዝቡ ተበድሮም ንብረቱም ሽጦ እንዲገዛ እየተገደደ ነው ያለው። ገበሬው በዚህ በጣም አማሯል። እኛ ነፃ እናደርገዋለን በነፃ ገበያ ይሄዳል ይህም የሚል አቋም አለን እና እነዚህ እና ሌሎችም በርካታ አቋሞች አሉ። የአጀር ስምምነት የኢትዮጵያን ጥቅምና ሉዓላዊነት ስለማያስከብር ይህም መሰረዝ አለበት የሚል አቋም አለን። ኢትዮጵያ የባህር በር ማግኘት አለባት የሚል አቋም አለን። ይሄ ህወሓት በጣም አይወደውም፣ አይቀበለውም። ስለዚህ እንደዚህ ያሉ መሰረታዊ የሆኑ አቋሞች አሉን። ይሄ ኢህአዴግም ያውቀዋል ህወሓትም ያውቀዋል። ግን ሆን ብለው አቋም የላቸውም ይላሉ እና ይሄ እንግዲህ የተጻፈ ስድሳ ስድስት ገጽ ያለው መርሃ ግብር አለን ለምርጫውም ለአሁኑ 43 ገጽ የሆነ ምርጫ የያዘ አማራጭ አለና ይሄ ችግር የለብንም እንዲያውም ጠርተው ህዝቡን ነፃ ሊያወጡ የሚችሉ አቋሞች አሉን። ግርማ ይ ገብሩን ለዘገባው አመሰግናለሁ። አድማጮች ቃለ ምልልሱ ታዲያ አልተቋጨም። ግርማ ይ ቀሪውን በነገው ምሽት ያሰማናል። አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ፕሮግራሙ ጤና አዘጋጅና አቅራቢው ሰለሞን አባተ ፕሮግራሙ ጤና ጤና ይስጥልኝ የተከበራቸው አድማጮች እስኪ ዛሬ ስለ ፓርኪንስ ህመም ጥቂት እንነጋገር። ይቅርታ ፓርኪንሰንስ ህመም ጥቂት እንነጋገር። ፓርኪንሰንስ ዋነኛውን የነርቭና የእንቅስቃሴ ስርዓትን የሚጎዳ የጤና መወሳሰብ ችግር ነው። ፓርኪንሰንስ ጨርሶ ጨርሶ በልክፍት ወይም በሰይጣን ወይም በእርግማን ወይም መሰል በሆኑ ምክንያቶች አይደለም የሚመጣው። ምንም እንኳ እንዲህ በሚባሉ ምክንያቶች የሚመጣ ምንም አይነት በሽታ ባይኖርም በተለይ ለፓርኪንሰንስ በተጋለጡ ሰዎች ላይ ግን እንዲህ አይነት አስተያየት እንደሚሰነዘር የችግሩ ተጎጂዎችና ቤተሰቦቻቸው ሌሎችም የህብረተሰቡ አባላት ሲናገሩ ስለሚሰማ እንዲያው አትኩሮት ለመስጠት ያህል ነው ከዚህ መነሳት የፈለግኩት ፓርኪንሰንስ ማንም ሰው ሊያጋጥመው የሚችል የነርቭ ማዕከላዊ ስርዓት ችግር ነው። ለመሆኑ ፓርኪንሰንስ በአማርኛ መጠሪያ አለው? በአማርኛ ስም የለውም። አንድም ስም ስለሌለው ነው ሰው አገራችን ትራዲሽናል የሆነ ህብረተሰብ፣ የሴጣን ስራ ነው፣ ልክፍት ስራ ነው፣ የሟርት ስራ ነው ነን እያለ ስም የማያስታክከው ስም ስለሌለው ነው። እና ፓርኪንሰን እንዳለን ለወስድ የፈለግንበት ምክንያት አብዛኛው ዓለም ውስጥ ለፓርኪንሰን ስም ያወጣለት ሀገር የለም። ፓርኪንሰን ተባለ ሁሉም ፓርኪንሰን ነው ሚለው። ስለዚህ እኛም እንደሌላው የዓለም ክፍል ፓርኪንሰን ብለን በዛው እንጠቀማለን ማለት ነው። ኢትዮጵያ ውስጥ ለፓርኪንሰንስ ብዙ ትኩረት ሲሰጥ አይስተዋልም። ይሁን እንጂ ወይዘሮ ክብራ ከበደ አንድ ብዙ ድፍረት የሚጠይቅ ብዙ አቅምም የሚያስፈልገው ሥራ ጀምረዋል። የዛሬ አራት ዓመት አካባቢ በሁለት ሺህ ሦስት ዓመተ ምሕረት የፓርኪንሰንስ ህሙማን ድጋፍ ሰጪ ድርጅት አቋቋሙ። ለመመዝገብ ግን ከእንግሊዝኛ ወይም ከአማርኛ አንዱን ምረጡ ተብለው ስለተጠየቁ ፓርኪንሰንስ ፓረንት ይቅርታ ፓርኪንሰንስ ፔሸንት ሰፖርት ኦርጋናይዜሽን ኢትዮጵያ ተብሎ እንዲጠራላቸው ወስነዋል። ድርጅቱ በነገራችን ላይ ወይዘሮ ክብራ ከበደ ራሳቸውም የፓርኪንሰንስ ተጋላጭ ናቸውና የዚህ የጤና ችግር ምልክቶች ምን እንደሆኑ ጠየቂያቸው ነበር። የፓርኪንሰን አንድ አይነት ነው። ችግሩ ሁሉም ብዙ አይነት ምልክቶች አሉት። የፓርኪንሰን ህመም አንድ መንቀጥቀጥ ነው፣ ሌላ ባላንስ ማጣት ነው፣ ጨምዞ መያዝ ነው። ዲፕሬሽን አለ፣ ብዙ ነገር አለመቻል አለ። ሁሉም በአንድ ጊዜ ባይዘውም ሁሉም ነገር ሁሉም ህመምተኛ ይነካከዋል። ይሄንን ሽ ለሌሎች የፓርኪንሰን ህመምተኞች የሁሉ ነገር ይታይብኛል። መንቀጥቀጥ በጣም አንቀጥቅጠኝ እንጂ ንግግር የሁሉ ይተሳሰራል፣ አሁን እንደምትታዘቡ ማለት ነው እና ሁሉም ይህም አይነት ኔጋም ይታያል። ፓርኪንሰን ማለት የተለያየ ስም ያለው ህመም አይደለም። ፓርኪንሰን ከሆነ መንቀጥቀጥም ፓርኪንሰን ይባላል። ሁሉ መያዝን ፓርኪንሰን ምልክት ይባላል። ለመሆኑ ወይዘሮ ክብራ እርሶ ለፓርኪንሰንስ ከመጋለጠው በፊት ሙሉ በሙሉ ጤናማ ነበሩ? አዎ፣ በጣም ሙሉ በሙሉ ጤነኛ ነበርኩኝ። እና ትምህርቴንም እስከ ማስትሬት ተምሬያለሁ። በዛም ጥሩ ስራ ሰራ ነበር እና ጤነኛ ነበርኩኝ። ወይዘሮ ወይዘሮ ክብራ የግብርና አስተዳደር ባለሙያ ናቸው። በስልጠናቸው ለጊዜው ይህ የፓርኪንሰንስ ህሙማን ድጋፍ ድርጅት የሚንቀሳቀሰው አዲስ አበባ ውስጥ ብቻ ነው። ገና ወጣትም ገና ደካማም ድርጅት ነው። ይሁን እንጂ ወደፊት የመስፋፋት ሐሳብ አለው። ይህንን ያህል እንዲንቀሳቀስና የሚገባውን ሁሉ የሰፋ ትኩረት እንዲያገኝ ግን፣ ለመሆኑ የፓርኪንሰንስ ችግር ስፋት በኢትዮጵያ ምን ይመስላል? መስራቹና ዳይሬክተሩ ወይዘሮ ክብራ ከበደ ይመልሳሉ። ስለሆነ፣ በዓለም ውስጥ ስርጭቱ እኩል ነው ማለት ይቻላል። በአሜሪካ ሆነ በኢትዮጵያ አንድ አይነት ነው ስርጭቱ። ግን አብዛኛ ፓርቲ ስ የሚያጠቃው ከስልሳ አመት በላይ በሆኑ እድሜ በለጸጎች ላይ ስለሆነ እና በኢትዮጵያ ውስጥ ደግሞ ስልሳ አመት የሚደርሰጣ ትንሽ ስለነበር ባለፈው ጊዜያት ቁጥራቸው ትንሽ ነበር። አሁን ግን ላይፍ ኤክስፔክታችን ስልሳ አመት በላይ ስለሆነ፣ ልክ እንደ አሜሪካ እንደ አውሮፓ እንደምናምን እኩል እንጠቃለን። ስለዚህ በአሜሪካ ያሉትን ያህል በኢትዮጵያ ሊኖሩ ይችላሉ ግን ምንም የተደረገ ጥናት ስለሌለ ይህን ያህል ነው ቁጥራቸው ብለ ማስቀመጥ ይከብዳል እኛ በአሁን የሚሰራበት ተጠቃሚዎቻችን ሶስት መቶ አካባቢ ደርሰዋል አዲስ አበባ ብቻ በእርስዎ ድርጅት የታቀፉ ናቸው እነዚህ ሶስት መቶዎቹ አዎ እኛ ድርጅት የታቀፉ ስለዚህ ከአዲስ አበባ እኛ ድርጅት የታቀፉት ሪፈር ተብለው ከሌላ ከሌላው ጤና ጣቢያ ወደ ጥቁር አንበሳ የመጡትን ነው እነዛ በግላቸው በገንዘብ ኑሯቸው ጥቁር አንበሳ፣ ዘውዲቱ ያሉት ያልመጡት ግን በጣም ብዙ ናቸው። እነሱ እኛ ጋ ሊገቡ ብዙም ያንገረግራሉ። ማለት ሰው መታመመችሁም የፓርኪንሰን ምተኛ እንዳይላችሁ የሚያፍሩ ማለት ነው። ድምጻችን አይሰማም። በሽታው በአካላችን ላይ በሚያደርሰው ጉዳት ምክንያት ብዙ መንቀሳቀስ አንችልም ይላሉ ወይዘሮ ክብራ። ይሁን እንጂ ድምጻቸው እንዲሆኑላቸው መገናኛ ብዙሃኑን ሁሉ እየተጣሩ ነው። ጉልበት እንዲሆኗቸው በጎ ፈቃደኞችን፣ በውጭና በሀገር ውስጥ ያሉ ለጋሾችና መጓድራጊዎችን ሁሉ ስሙን እያሉ ነው። ከወይዘሮ ክብራ ጋር በፓርኪንሰንስ ኢትዮጵያ ላይ የጀመርነው ውይይት ይቀጥላል። በችግሩ ላይ የሚሰሩትን የሕክምና ባለሙያ ዶክተር ዮሐንስ ደበበንም ይዘናል። የፓርኪንሰን ህሙማን ቤተሰቦችና ጓደኞች፣ የሰፊው ሕብረተሰብ አባላት ምን ይላሉ? የኢትዮጵያ ጤና ጥበቃ ሚኒስቴር ያቋቋመው ተላላፊ ያልሆኑ በሽታዎች ዳይሬክቶሬት በዝርዝሩ ውስጥ ፓርኪንሰንስ እንደ ትኩረት ስሙ ተጠርቶ በዝርዝር ተራ አልተያዘም። ለምን? ለዚህም ወይዘሮ ክብራ የሚሉት ካለ የጤና ጥበቃ ሚኒስቴርም የሚለው ካለ እንነጋገራለን። የኢትዮጵያ ፓርኪንሰንስ ህሙማን ድጋፍ ድርጅት ዌብሳይት ፓርኪንሰንስ ኢትዮጵያ ዶት ኦርግ ነው። የፌስቡካቸው አድራሻ ፓርኪንሰን አሶሲሽን አት ጂሜል ዶት ኮም ነው። የኢሜይል አድራሻቸው ፓርኪንሰንስ ኢትዮጵያ አት ጂሜል ዶት ኮም ነው። እስኪ እናንተም በቀጥታ አገኟቸው፣ አነጋግሯቸው። ለዛሬ ወይዘሮ ክብራ ከበደን አመሰግናለሁ። ወባ በኢትዮጵያ እንደ ሀገር አቀፍ ወረርሽኝ ከተከሰተ ዓመታት መቆጠራቸውን የብሔራዊው የወባ መቆጣጠሪያና መከላከያ መርሃ ግብር አስተባባሪ ወይዘሮ ህይወት ሰሎሞን ገልጸውልናል። በጸረ ወባ ዘመቻውና ኢትዮጵያ የሚሌኒየሙን የልማት ግቦች ትመታ ዘንድ የተረባረቡት አካላት ብዙ ናቸው። ወይዘሮ ህይወት ስለ አጋሮችና ሌሎችም ነጥቦች አንስተው ይናገራሉ። ወባ ላይ የሚሰሩ ብዙ አጋር ድርጅቶች አሉ። ከእነዚህ መካከል አንዱ ጸረ ወባ ኮንሰርቲም ነው። ኦባ ኮንሰርትም የወባ ፕሮግራም ማለትም በፌዴራል ደረጃ ተቀርጦ ከሚሰሩት ውስጥ የተወሰኑት ላይ አተኩሮ የሚሰራ ድርጅት ነው። እናም ከዋናው የወባ ፕሮግራም አንጻር እየተሰሩ ያሉ ስራዎችን መደገፍ እና የመተጋገፍ ስራ ነው ያለው ማለት። ከዚህ ድርጅት ባሻገር ሌሎች ብዙ የወባ አጋሮች አሉ። እንዲሁም ያው ለረጅም ጊዜ አብሮ በመቀናጀት እየሰራ ነው ያለ የት የት አካባቢዎች ናቸው ለመሆኑ ልዩ ትኩረት ሊሰጣቸው ይገባል ብለው እርስ የሚመክሩት? እንግዲህ ወባማ ብለን የምንፈርጃቸው ብዙ ቦታዎች አሉ። ማለትም ሰባ አምስት ከመቶ የሚሆነው የሀገሪቱ ቆዳ ስፋት ለወባ ስርጭት መቾ ናቸው። ስለዚህም እነዚህም ሁሉ ቦታዎች ላይ ትኩረት እንሰጣለን። በይበልጥ ግን ደግሞ ትኩረት መሰጠት አለባቸው ተብሎ የሚለዩ የወባ ሆትስፖት ወረዳዎች ተብሎ ይለያሉ። ሆኖም ግን ከአመት ወደ አመት ስናይ እነዚህ ሆትስፖት ወረዳ እያልን የምናስቀምጣቸው የመቀነስና በፊት በከፍተኛ ሁኔታ ወባ ችግር አለባቸው ተብሎ የተቀመጡ ወረዳዎች አሁን እንደዚህ አይነት ችግር የሌለባቸው ነው ከዛ እየወጡ የመጡበት ሁኔታ አለን ስለዚህ ተቋሚነት አንድ ቦታ እንደዚህ ብለን እንትን አንልም። ምክንያቱም ከጊዜ ወደ ጊዜ በሚሰሩ ስራዎች ወረዳ ላይ ያሉት የወባ ተለዋዋጭነት ስላለው በጣም ወባማ የምንላቸው አሁን ለምሳሌ መጥቀስ ይቻላል። በደቡብ ክልል በወላይታ አካባቢ የተወሰኑ ቦታዎች ላይ ከአራት ከአምስት አመት በፊት በጣም ወባማ ተብለው የተቀመጡ ከፍተኛ ችግርም ሲታይባቸው የነበሩ ቦታዎች አሉ። አሁን በጣም ቀንሷል። ጉልህ የሆነ ለውጦች የሚታይባቸው ቦታዎች አሉ እና አሁን እንደ በፊቱ አሁን ወባማ ብለን ብዙ ትኩረት የምንሰጠው ሁሉም ጋር ነው ኦልሞስት። ወይዘሮ ህይወት በቅርቡ ከሰጡኝ መግለጫ አንኳር አንኳር የሆኑና በመጪ ዝግጅቶች ይዤላቸው የሚመለሳቸው ነጥቦች አሉ። አመሰግናለሁ ወይዘሮ ህይወት ጤና ይስጥልኝ። ከቪኦኤ ጤና አድማጮች ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። የማጠቃለያ ዜናውን አሁን ቀደም ሲል አሉላ እንደምታውቀው ስፖርት ዛሬ ነበረ። ሰሎሞን ረፍት ነው፣ ስፖርት ዜና አልነበረንም። ግን አሁን ባገኘሁት መረጃ የ18 ዓመቱ ኢትዮጵያዊ ጌዴዮን ዘላለም ለዩናይትድ ስቴትስ ብሔራዊ ወጣት ቡድን ተመርጧል። በቅርቡ ይሰለፋል። ዴንቨር ውስጥ በተካሄደ የግማሽ ማራቶን ሩጫ ኤርትራዊ ሃይስ ወልዳይ አንድ ሰዓት ከ06 ከ44 ሰከንድ በመሆን ክብረ ወሰን ሰብሯል። ለፈረንሳይ ሊግ የሚጫወተው የጋናው ብሔራዊ ተጫዋች አንድሬ አዩ የዓመቱ ምርጥ ተጫዋች ተብሏል። ፈረንሳይ ውስጥ በእንግሊዙ እግር ኳስ ሊግ የሳውት አምፕተን የሚጫወተው የሴኔጋሉ ሳዲዮ ማኔ በሁለት ደቂቃ ከ56 ሰከንድ ሶስት ግብ አገባ። በመጨረሻም ዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ኢትዮጵያ ለሚሄዱና እዛ ለሚገኙ ዜጎቹ የጉዞ ማስጠንቀቂያ አውጥቷል። በምርጫው ሰሞን ወዲያ ወዲህ እንዳይሉ ማለት ነው። አድማጮች፣ ለምሽቱ ያዝነው በዚያ በቃ። የትግርኛው ስርጭት ይቀጥላል። ነገ ምሽት ከምሽቱ አንድ ሰዓት እና ሶስት ሰዓት ላይ እንመልሳለን። ሰላም። ደህና ደህናደሩ ደህና ደሩ።